ፍልስጤማውያን እስራኤል ውስጥ የጩቤ ዓመፅ ከጀመሩ 22 ቀናት ተቆጥረዋል። በእነዚህ ጊዜያት በደረሱት የስለት ጥቃቶችና የእስራኤል ወታደሮችም ባጸፋው በወሰዷቸው እርምጃዎች ሕይወታቸው ያለፈው ቁጥር ወደ 60 ተጠግቷል። ከመካከላቸው 49ኙ ፍልስጤማውያን፣ ዘጠኙ ደግሞ እስራኤላውያን ናቸው። ከሟች ፍልስጤማውያን 25ቱ ጥቃት አድራሾች ናቸው። በዚህ ጥቃትና ያጸፋ ጥቃት በስህተት የተገደሉም አሉ። የእስራኤል ወታደሮች በስህተት ገደሏቸው ከተባሉት መካከል አንድ እስራኤላዊ አይሁድና አንድ ኤርትራዊ ይገኙበታል። የዶይቼ ቨለ የኢየሩሳሌም ዘጋቢ ዜናነህ መኮንን እንደሚለው በተለይ ፖሊስ ሲያዩ መደናገጥና የቆዳ ቀለም መመሳሰል ለዚህን መሰሉ አደጋ ያጋልጣል። አንዳንዴ ከዚህ ከአፍሪካን የመጣ ነው ፖሊስ ስለምንፈራ እንሮጣለን የዛን ጊዜ ጥርጣሬው የከፋ ሊሆን ይችላል አንዱም ከራሳችን የሚመጡ ችግሮች አሉ በመልክ ጉዳይ ፓለስቲኒያን እስራኤላውያኖቹ እኛን የሚመስሉ አሉ የኢትዮጵያ ቤተ እስራኤልም ተመሳሳይ መልክ ስላለው አንዴ ናፍታኒያ እንዲህ አይነት ችግር በተፈጸመበት ጊዜ ራሱ ቤተ እስራኤልም የተጎዳበት ሁኔታዎች አሉ ወደፊትም አደጋ ሊመጣ ይችላል በእንደዚህ አይነት ነገር ትልቁ ነገር ምንድን ነው ጠቅላይ ሚኒስትሩ ራሱ ይቅርታ የመጠየቅ ለቤተሰቡ አትሊስት የሀዘን መግለጫ የመስ የተከሰቱ ሁኔታና ለቤተሰቡ ካሳ እንደሚከፍ እየታወቀ ነው። ባለፈው እሁድ የእስራኤል ወታደር ቤርሻባ በተባለች ከተማ ተኩሶ የገደለው ይሄው ኤርትራዊ ነፍሱ ከመውጣቷ በፊት ተመቶ በወደቀበት በአካባቢው ተሰባስበው በነበሩ ሰዎችም ተመትቷል። ሆስፒታል ከገባ በኋላ ህይወቱ ያለፈውን ኤርትራዊ በመምታት የተጠረጠሩ አራት ግለሰቦች ተይዘው በዋስ ተለቀዋል። ዛሬ ፍርድ ቤት እንደሚቀርቡም ተነግሯል። ባለፈው እሁድ ህይወቱ ያለፈውን ኤርትራዊ ለመዘከር ትናንት ምሽት ቴል አቪቭ ውስጥ የሻማ ማብራት ስነ ስርዓት ተካሂዷል። በሃያዎቹ መጨረሻ የዕድሜ ክልል ውስጥ ይገኝ የነበረው ይሄው ኤርትራዊ እሁድ ዕለት ቤርሻባ ከተማ ማዕከል በሚገኝ አውቶቡስ ጣቢያ ነበረ አደጋው የደረሰበት አንድ በድዊን እስራኤላዊ እዚያ በቆሙ ሰዎች ላይ ተኩስ ከፍቶ ሰዎችንም በስለት ከወጋ በኋላ በአካባቢው የነበሩ የጸጥታ ኃይሎች ኤርትራዊው የጥቃት አድራሹ ግብረ አበር መስሏቸው እንደ ተኮሱበት ተዘግቧል። እርግጥ ፖሊሶቹ ያደረጉት ሁኔታ ትክክል አልነበረም። ድብደባ አካሂደዋል። ከመሞቱ በፊት ደግሞ እየፈሰሰ ያ መደረግ አልነበረበትም። በተቻለ መጠን ማጣራት ነበረባቸው። የእስራኤል ህግ ሳይሆን አንዳንድ በግላቸው የሚወስዷቸው እርምጃዎች አሉት። እነዚህ ጥንቃቄ መደረግ አለባቸው። ለፍልስጤማውያን ሶስት ሳምንት ለዘለቀው አመፅ ምክንያቱ የኢየሩሳሌሙን የአላቅሳ መስጊድ እስራኤል ላፊ ሄዳ ቀስ በቀስ የመጠቅለል አዝማሚያ እያሳየች ነው የሚል ነው። ይህ ምክንያት ሆኖ በጎርጎረሳዊው ጥቅምት አንድ የተጀመረው የስለት ጥቃት እስራኤላውያንን አስበርግጓል። ዜና ነህ አሁን እስራኤል ውስጥ ያለውን ሁኔታ ከጦር ሜዳ ጋር አመሳስሎታል። በጣም በጣም ከባድ የሆነ ሁኔታ ላይ ያለ ነው። ምናልባትም ሀገሪቱ አሁን እኔን ስታነጋግሪኝ ከጦር ግንባር ሪፖርት እንደማደርግልሽ አርጌ ነው የምቆጥረው እና ሀገሪቷ ራሷ የጦር ግንባር ላይ ያለች ናት ማለት ነው። ህብረተሰቡ ደግሞ ያዝናል እና ውስብስብ በሆነና ከባድ የሆነ ቦታ ላይ ነው ያለ ነው። በስለት ጥቃቱ መዘዝ ሕይወት ከመጥፋቱና ሰዎችም ከመቁሰላቸው በተጨማሪ በእስራኤልና በፍልስጤማውያን ኢኮኖሚ ላይ ያሳደረው ተጽዕኖም ቀላል ግምት የሚሰጠው አይደለም። እንደ ዜና ነ ፓለስቲንያኖች በጣም ተጎድተዋል። ወደ አንድ ሺህ መቶ የሚቆጠሩ ፓለስቲንያኖች በየቀኑ ስራ የሄድ የገቡ ይሰሩ ነበረ። ያ በእነሱ ላይ ነው። ለእስራኤልም ኮንስትራክሽን ስራ ደግሞ ፓለስቲንያኖች አስፈላጊ ናቸው። በአሁን ለኢኮኖሚው ላይ ከፍተኛ ድቀት እያመጣ ያለበት ሁኔታ ነው የሚታየው። የእስራኤል ፍልስጤማውያንን ግጭት ለማስቆም የመፍትሄ ፍለጋው ጥረት ቀጥሏል። ባለፈው ማክሰኞ እስራኤል የሄዱት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ሰላም ለማውረድ ሁለቱ ወገኖች ፈጥነው እንዲንቀሳቀሱ ጥሪ አቅርበው ነበረ። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪም እንዲሁ በርሊን ጀርመን ውስጥ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ነታንያሁን በጉዳዩ ላይ አነጋግረዋል። ዜናነህ እንደሚለው ግን መፍትሄው በሁለቱ ወገኖች እጅ ላይ ነው ያለው። በፓለስቲኒያንና በእስራኤል መካከል የመተማመን ሁኔታና መፍትሄውን ራሳቸው ሊያመጡ ካልፈለገ በሶስተኛው ሀይል ይመጣል የሚባል ነገር የሚሆንም አይደለም።